የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3ት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዛሬ ትልቁ ትኩረታችን በሶስት ሳምንታት እድሜ በሚካሄደው የዩናይት ስቴትሱ ፕሬዚዳንታዊ ምርጫ ወሳኝ የሆነ አሰራር ነው፣ ኤሌክቶራል ኮሌጅ። እንግዲህ በዚህ ሀገር ከፍተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ ዛሬ ኦልሞስት አራት መቶ ዓመት ማለት ነው። የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ ሀገሩን የመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር፣ እና ይሄን ሁለቱን ለማስታረቅ በሚል ነው የተፈጠረው ኤሌክቶራል ኮሌጅ ይባላል። ሙያዊ ትንታኔውን እየሰጡንን የጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ፋሲል ቸርነትን ነው የሰማችሁት። አብረውን ያመሻሉ። በርካታ አድማጮቻችን የጠየቃችሁት በስንቱ በአሜሪካ ተከታይ ወግም በገባንላችሁ ቃል መሰረት ዛሬ ይገባደዳል። አንድ ሰዓት ተኩል ሊፈጅ ይችላል፣ ቲያትሩ መጋረጃ ተከፍቶ እስከሚዘግፍ፣ ፊልሙ ሁለት ሰዓት ሊፈጅ ያችን ሰዓት ረፍትን ከሰጠው የምችለው ይሄን ነው። ኔጋ ያለኝ ይሄ ነው መክሊቴ። ያንን ደስ የሚል እረፍት የሚሰጥና ሕይወትን መለስ ብሎ ለመገምገም የሚያስችል ሀሳብ ከጣልኩ ይበቃኛል። እኔ ለውጥ ላመጣ በምችልበት ነገር ላይ ነው። የተከታታይ ቴሌቪዥን ድራማው በስንቱ መሪ ተዋናይ አለማየሁ ታደሰ ነው። ሰዓታችን እንደፈቀደ ሌሎች ቅንብሮችም እናስተዋውቃችኋለን። ከዛሬ እሁድ ጥቅምት 3 2017 ዓ.ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅታ የነን የአክብሮት ሰላምታችንን እናደርሳለን። አሁን የሰዓቱ የዓለም ዜና ይቀድማል። የትም እንዳትሄዱ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ግብፅና ሱዳን በናይል የተፋሰስ ትብብር ማዕቀፍ ስምምነት ላይ ተቃውሞ አሰሙ። የናይል ተፋሰስ የትብብር ማዕቀፍ ከዛሬ ጥቅምት 3 ቀን 2017 ዓ ም ጀምሮ ወደ ተፈጻሚነት ገብቷል ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሁኔታው የናይል ቤተሰቦችን ትስስር ያጠናክራል ሲሉ በኤክስ ገጻቸው አስፍረዋል። የትብብር ማዕቀፉ ወደ ተፈጻሚነት መግባቱ የአባይን ውሃ ፍትሃዊነትና ምክንያታዊ በሆነ መንገድ መጠቀም የተደረገው ረዥም ጉዞ ማብቂያ ነው ብለዋል። የትብብር ማዕቀፉን ሲቃወሙ የቆዩት ግብፅና ሱዳን በበኩላቸው የተለመዱ አሰራሮችና ዓለም አቀፍ ሕግን የሚጥስ ነው በማለት እንደማይቀበሉት ማስታወቃቸውን መንግስታዊው አህራም ድረገጽ ዘግቧል። ከአርብ ጥቅምት አንድ ቀን 2017 ዓ.ም ጀምሮ ለሁለት ቀናት በካይሮ ስብሰባ ያካሄዱትና የናይል ተፋሰስ የትብብር ማዕቀፍን ጨምሮ በሌሎች ከውሃ አጠቃቀም ጋር በተያያዙ ጉዳዮች ላይ የተወያዩት ግብፅና ሱዳን ማዕቀፉ እንደ አውሮፓ አቆጣጠር በ1929 እና በ1959 የተፈረመውን የናይል ውሃ ስምምነት ይጥሳል ብለዋል። የናይል ተፋሰስ የትብብር ማዕቀፍ ስምምነት የተለመዱ አሰራሮችና ዓለም አቀፍ ሕጎችን ይጥሳል ሲሉ ግብፅና ሱዳን መግለጻቸውንም ዘገባው አመልክተዋል። የማዕቀፍ ስምምነቱ ወደ ተፈጻሚነት መግባቱ እየተነገረ ያለው ከተፋሰሱ አገራት አንዷ የሆነችው ደቡብ ሱዳን ባለፈው ሐምሌ ወር መጀመሪያ ላይ ተቀብላ ማጽደቁን ተከትሎ ነው። ስምምነቱ ለ11 ዓመታት ከዘለቀ ውይይት በኋላ በ2002 ዓ ም በአውሮፓውያኑ 2010 ግንቦት ወር ላይ በኢትዮጵያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ኬንያ ሲፈረም ብሩንዲ በቀጣዩ ዓመት ስድስተኛ አገር ሆና መፈረሟ ይታወሳል። ከእነዚህ አገራት መካከል ከኬንያ በስተቀር አምስቱ ስምምነቱን በየሀገሮቻቸው ሲያጸድቁ ደቡብ ሱዳን ስድስተኛዋ የስምምነቱ አጽዳቂ ሀገር ሆናለች። በአዋሽ ፈንታሌ ሌላ የመሬት መንቀጥቀጥ መከሰቱ ተገለጸ። በአፋር ክልል ገቢ ረሱ ዞን አዋሽ ፈንታሌ ወረዳ ዛሬ ጥቅምት 3 ቀን 2017 ዓ.ም ጠዋት ሌላ የመሬት መንቀጥቀጥ መከሰቱን የአዲስ አበባ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ሊዊ ለአገሪቱ ብሔራዊ ጣቢያ ኢቢሲ እንደገለጹት ማለዳ 1 ሰዓት ከ37 ደቂቃ ከ50 ሴኮንድ አካባቢ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.6 አካባቢ ሆኖ ተመዝግበዋል። መንቀጥቀጡ የተከሰተው በመሬት ውስጥ እየተንቀሳቀሰ ባለ ቅልጥ አለት ምክንያት መሆኑን ዳይሬክተሩ አስረድተዋል። በአፋር ክልል የተከሰቱ አነስተኛ መጠን ያላቸውን የመሬት መንቀጥቀጥ ክስተቶች በተከታታይ ሲመዘገቡ መቆየታቸውም ጠቅሰዋል። ባለፈው እሁድ መስከረም 26 ቀን 2017 ዓ.ም በአዋሽ ፈንታሌ ወረዳ በሬክተር ስኬል 4.9 የተመዘገበ የመሬት መንቀጥቀጥ ተከስቶ አንዳንድ ጉዳቶች ማድረሱን የሰመራ ዩኒቨርሲቲ ማስታወቁ ይታወሳል። የመሬት መንቀጥቀጡ ንዝረት አዲስ አበባ ድረስ መሰማቱን የከተማዋ ነዋሪዎችና የአዲስ አበባ ዩኒቨርሲቲ በዕለቱ አስታውቀው ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል ታንኮች ወደ ሰሜናዊ ጋዛ ጫፍ ዘልቀው እየገቡ ነው። በአካባቢው ዘጠኝ ቀን ባስቆጠረው የሰሞኑ የእስራኤል ኃይሎች ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ፍልስጤማውያን ተናግረዋል። የሰሜን ጋዛ ነዋሪዎችም ከዚህ በኋላ የሚሸሹበት ስፍራ አለመኖሩን ገልጸዋል። ጥቃቱ እስራኤል በሊባኖስ ከምታካሄደው ዘመቻ ጋር በተመሳሳይ ጊዜ የሚፈጸም መሆኑን ሮይተርስ አመልክተዋል። በሰሜን ጋዛ ጫፍ ከጋዛ ባህር ዳርቻ የዘለቁት የእስራኤል ወታደሮች በሼክ ረድዋን አንዳንድ ክፍሎች ባደረሱት የቦምብ ጥቃት ነዋሪዎች መኖሪያቸውን እንዲለቁ መገደዳቸውን ተናግረዋል። እንደ ነዋሪዎቹ ገለጻ የእስራኤል ኃይሎች በሰሜን ጋዛ ጫፍ የሚገኙ ሦስቱን የቤት ሃኖን፣ ጀባሊያ እና የበየት ላህያ ከተሞችን ከተከበበችው ጋዛ በተሳካ ሁኔታ ነጥለዋል። ታይዋን የቻይና አውሮፕላን ተሸካሚ የባህር ኃይል መርከብ ቡድን ዛሬ እሁድ ወደ ደሴቲቱ ደቡባዊ አቅጣጫ መቅዘፉን አስታውቃለች። የቻይና ጦርም ዛሬ ባወጣው የቪዲዮ መልእክት ለውጊያው የተዘጋጀ መሆኑን አስታውቋል። ትኩረቱ ታይዋን ላይ መሆኑን ያመላከተ ነው የተባለው የቻይና ጦር ያሰራጨው የቪዲዮ ምስል የጦር መርከቦችን፣ ተዋጊ ጄቶችን፣ ሚሳይል ማስወንጨፊያዎችና የባህር ሰርጓጅ ተሽከርካሪዎችን አሳይተዋል። በመጨረሻም ፕሬዚደንት ጆ ባይደን በፍሎሪዳ የባህር ዳርቻ በከባድ ዝናብና አውሎ ንፋስ ወይም ሃሪኬን ሚልተን የደረሰውን ጉዳት ለመቃኘትና ምክር ቤቱ ተጨማሪ አስቸኳይ የአደጋ ጊዜ የገንዘብ ድጋፍ እንዲያደርግ ለመገፋፋት ዛሬ እሁድ ወደ አካባቢው አምርተዋል። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ጉዳዩ እንደ ኤሮፓ አቆጣጠር ከዳር አምስት ምርጫ በኋላ እንደሚስተናገድ ቢናገሩም ወደ ቅዱስ ፒትስበርግ ከተማ የተጓዙት ባይደን የአደጋ ጊዜ እርዳታ ከወዲሁ በአስቸኳይ እንዲጸድቅ ግፊት እያደረጉባቸው ነው። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራቸውን ቆዩ። እሁድ ጥቅምት 3 2017 ዓ ም በድጋሚ ጤና ስትልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ለምሽቱ ትኩረት ካደረግንባቸው ከሁለቱ ልዩ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። Let me know, let me know. ያልሞላ ጊዜ በቀረውና ከመቼውም በላይ ወሳኝ መሆኑ በሚነገርለት የዘንድሮ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ቁልፍ ስለሆነ በብዙዎች ዘንድ በወጉ በማይታወቅ ነገር ግን ዘመን የጠገበ የምርጫ ስርዓት አንድ አካል የሆነ አሰራር ዙሪያ የምናደርገው ውይይት ነው ቀዳሚው። ዶክተር ፋሲል ቸርነት በቅድሚያ ለጊዜው እናመሰግናለን። አመሰግናለሁ። እንደምን አመሻችኋል። አሉና እንደምን አመሹ ዶክተር ፋሲል ጠናስልኝ። እንደምን አመሻችሽ ዶክተር ፋሲል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ፣ ለምክር ቤቶች መቀመጫዎች የሚደረጉ ምርጫዎች የተቃረቡበት የምርጫ ሰሞን ነው። ከምርጫ ጋር የተያያዙ ጉዳዮች እናነሳለን። ይልቁንም ደግሞ የምርጫ አሰራርና ሂደትን የሚመለከቱ በቅርብም ብርቅም ላሉት አድማጮቻችን ይበጃሉ የምንላቸውን አንዳንድ ርዕሰ ጉዳዮች እያነሳን እናወያያለን። ለዛሬ የራዲዮ መጽሔት የመረጥነው ርዕስ በዩናይትድ ስቴትስ የምርጫ አሰራር ሂደት በእንግሊዝኛው አጠራሪ ኤሌክቶራል ኮሌጅ በመባል የሚታወቀውን ተመጣጣኝ አማርኛ ስያሜ ያላገኘንለትን አሰራር ይመለከታል። ታሪካዊ ይህ አሰራር የተፈጠረበትን የዚህን ዘዴ አሰራር ምንነት ራሱ በመረዳት ብንጀምር አብዛኛው ዓለም ከሚያውቀው አብላጫ ድምፅ ያገኘ አሸናፊ የሚሆንበት አሰራር ጋር የሚነጻጸርበትን ሁኔታ ለቀረበ መረዳት፣ ምንድን ነው ኤሌክተራል ኮሌጅ? ዶክተር ፋሲል እሺ፣ እንግዲህ እንዳልከው የአማርኛ አቻው እዚህ ላይ የለም። ስለዚህ በእንግሊዝኛ ነው የምናነሳው። ኤሌክቶራል ኮሌጅ እንግዲህ በዚህ ሀገር ልዩ የተፈጠረ የአሠራር ዘይቤ፣ ቀጥተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ እንግዲህ ወደ የት ይወስደናል? የዛሬ ኦልሞስት አራት መቶ ዓመት ማለት ነው። የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ እነዚህ ሀገሩን ለመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር እና ይሄን ሁለቱን ለማስታረቅ በሚል ነው ይሄ ኤሌክትራል ኮሌጅ የተፈጠረው። አስራ ሰባት ሰማንያ ሰባት ጀምሮ አስራ ስምንት መቶ ላይ አንድ ምርጫ ነበረ፣ የፕሬዚደንሻል ምርጫ እዛ ላይ ምን ችግር ተፈጠረ? ሁለቱም እኩል ድምፅ አገኙና ተወዳዳሪዎቹ፣ አስቸጋሪ ሆነ። ምክንያቱም ህጉ ይህንኑ ነገሮች ዘርዝሯ ያይ ነበረ። ስለዚህ በአስራ ስምንት ዜሮ አራት አስራ ሁለተኛ የህገ መንግስት ማሻሻያ ላይ መበለጠ አብራርቶት አንደኛው ፕሬዚደንት እና ቫይስ ፕሬዚደንቱ በአንድ ቲኬት ላይ እንዲሆኑ፣ ሁለተኛ ነገር ደግሞ ከኤሌክተራል ኮሌጅ ድምፅ ውስጥ አብላጫ ማለት ሁለት መቶ ሰባ ያላገኘ ተመራጭ ካለ ሀውስ ኦፍ ሬፕሬዘንቴቲቭስ ተሰብስቦ እያንዳንዱ ስቴት ድምፅ የሚሰጥበት ሁለተኛ ዙር ምርጫ ተደርጎ ሀያ ስድስት ድምፅ ያገኘው አሸናፊ ይሆናል ማለት ነው። ይሄ ነው ታሪክ አመጣጡ እ በአስራ ሰባት ሰማንያ ሰባት ሕገ መንግስቱ ሲረቅ አብሮ ህግ ሆኖ ቀረበ የሕገ መንግስቱ አካል ሆኖ ከዛ በአስራ ስምንት ዜሮ አራት ደግሞ በአስራ ሁለተኛው ሕገ መንግስቱ ማሻሻያ እነዚህ ማሻሻያዎች ተደረጉበት ማለት ነው። እራሱስ ምንድን ነው እንዴት ነው የሚሰራው ብሎ ለሚጠይቅ ሰው ኤሌክቶራል ኮሌጅ ሲባል ምኑ ነው የሚቆጠረው ለሚል ለአሰራሩ በአድ ለሆነ ሰው እንደ አንድ ሁለት ከማከል ቢችሉ ጥሩ ነው እሺ እንግዲህ ኤሌክቶራል ኮሌጁ አምስት መቶ ሰላሳ ስምንት ሰው መራጮች ነው ያሉበት ይህ ቁጥር ከየት መጣ ብትል የአሜሪካን ሴኔት የበላይኛው አካል መቶ አባላት ነው ያሉት የታችኛው ደግሞ አራት መቶ ሰላሳ አምስት ነው ሲደመር አምስት መቶ ሰላሳ አምስት አባላቶች አሉት አምስት መቶ ሰላሳ አምስት አባላቶቹ ላይ እናንተ ያላችሁበት ዲስትሪክት ኦፍ ኮሎምቢያ ድምፅ ሰጪ አባላት ባይኖሩትም ሶስት ኤሌክተሮች በህገ መንግስቱ ተሰጠውታል ስለዚህ አምስት መቶ ሰላሳ ስምንት ኤሌክተሮች ያሉበት ኮሚቴ ልበለው ነው ከዛ ውስጥ ፕሬዚደንቱ ማሸነፍ የሚታወቀው ሁለት መቶ ሰባ ድምፅ ሲያገኝ ማለት ነው ማጆሪቲ ድምፅ ያገኝ አሸናፊ ይሆናል እና ይሄ ቁጥር እንደገና ስታየው በየስቴቶቹ በአምሳ ስቴቶቹ ሲከፋፈል እያንዳንዱ ስቴት ያለው የኤሌክተር ብዛት የሚወሰነው ኮንግረስ ውስጥ ባሉት የሀውስ ኦፍ ሪፕረዘንታቲቭስ ተወካዮች ቁጥር እና ሁለቱ ሴኔተሮች። ለምሳሌ ጆርጂያ አስራ አራት ኮንግሬሽናል ዲስትሪክት አለ እና እያንዳንዱ ስቴት ያው ሁለት ሴኔተር ነው ያለው ቢትልቅም፣ ቢያንስም። ስለዚህ አስራ ስድስት ኤሌክተሮች አሉት ማለት ነው ጆርጂያ። ካሊፎርኒያ ብትሄድ እንዲሉ ሀምሳ አምስት ነው። ሁለቱ ሴኔተሮች ናቸው፣ ሌሎቹ የምክር ቤት አባሎች ናቸው። እና ቁጥሩ የእያንዳንዱ ስቴት የኤሌክትራል ኮሌጅ ቦርድ የሚወሰነው በተወካዮቹ እና በሴኔተሮቹ ቁጥር ብዛት ነው። እንዳሉት ግዛቶቹ በሁለቱ ምክር ቤቶች ውስጥ ባሏቸው ተወካዮቻቸው ብዛት መሰረት ያን ቁጥር ያለው ድምፅ እንደሚሰጡ ወይም ያን ግዛት ያሸነፈ ሰው ለግዛቶቹ ከተመደበው ድምፅ ይሄን ያህሉን አግኝተዋል ይባልና ይበልጡንም ደግሞ ሁሉንም ጠቅሎ የሚወስድበት ሁኔታ አለ። ለምሳሌ አሁን ኒውዮርክ ሀያ ዘጠኝ ኤሌክተሮች አሉት፣ ምርጫ ሰጪዎች አሉት። የአብሶ በምንድን ነው የተወሰነው? እያንዳንዱ ስቴት ሁለት ሴኔተር ነው ያለው። ሀያ ሰባቱ ደግሞ የኮንግሬሽናል ዲስትሪክት ቁጥር ብዛት ነው፣ የተወካዮች ቁጥር ብዛት ነው። ስለዚህ በዛ ልክ ነው ማለት ነው እያንዳንዱ ስቴት ኤሌክትራል ኮሌጅ ውስጥ ድምፅ ሰጪ የሚኖረው። ስለዚህ የስቴቶች የህዝብ ብዛት የኤሌክተሮቹን ወይም ደግሞ እነዚህ የመራጭ የህዝብ ተወካይ መራጮችን ብንላቸው የእነሱን ቁጥር የሚወስነው እሱ ነው፣ የህዝቡ ብዛት ነው፣ የስቴቱ የህዝብ ብዛት በትክክል በትክክል አሁን ለምሳሌ ትንሹ ስቴት ለምሳሌ እ ዋይኦሚንግ ምናል ፖፕሌሽኑ ወደ ስድስት መቶ ሺህ ማይደርስም፣ ግን አነስተኛው የተባለው ስቴት ሶስት ኤሌክቶራል ኮሌጅ ቦታ አለው። በዛ ቁጥር መጠን ዲስትሪክት ኦፍ ኮሎምቢያ የተሰጠው ሶስት ነው። እንግዲህ ከሶስት አንስተህ እስከ ካሊፎርኒያ ሀምሳ አምስት ድረስ ማለት ነው። እንደየ ስቴቱ ህዝብ ብዛት ይቀንሳል፣ ይጨምራል ማለት ነው። ዶክተር ፋሲል በትንንሾቹ ግዛቶችና ብዙ ህዝብ ባላቸው ግዛቶች መካከል ያለው የኤሌክቶራል ኮሌጅ መራጮች ቁጥር ድልድሉ ፍትሃዊ አይደለም የሚለው አንዱ ጥያቄና ውዝግብ ነው። በዚህ ላይ ምን ማብራሪያ ይሰጡናል? ጥሩ ጥያቄ ነው። እንግዲህ እንዴት ነው አሁን ትናንሾቹ ግዛቶች የመጨረሻ ሶስት ነው ያላቸው ብለናል። የህዝብ ቁጥራቸውን ብናይ ለምሳሌ አሁን ዋዮሚንግን እንውሰድ ስድስት መቶ ህዝብ ብዛት ነው ያለው። ሶስት ኤሌክተሮች አላቸው። ምክንያቱም ሁለቱ ያው በሴኔተር የሚወከሉ ናቸው አንዱ የግዛት ነው እና ፖፑሌሽኑን የህዝብ ብዛቱን በሶስት ብታካፊው አንድ ዲስትሪክት የሚወክለው ወደ መቶ ዘጠና ሁለት ሺህ ሰው ነው። ካሊፎርኒያ ደግሞ ብንመጣ ወደ ኦልሞስት አርባ ሚሊዮን የሚጠጋ እዛ አለ እና እያንዳንዱ የኮንግሬሽናል ዲስትሪክት በአማካይ ሰባት መቶ ሰላሳ ሺህ ሰው ነው የሚወክለው እንግዲህ ይሄ እነዚህ ለትናንሽ ሴቶች አለ ትልቅነታቸው ትልቅ እንዲሆኑ ያደርጋቸዋል። እና ባለፈው ምርጫ በቱ ሲክስቲን ሂለሪ ክሊንተን በህዝብ ድምፅ አብላጫውን አግኝተዋል፣ ግን ፕሬዚደንት ትራምፕ ደግሞ እንዲህ የትናን ስቴት የቃረሙት ኤሌክትራል ኮሌጅ ቦት አብላጫ ስለሆነ በዛ ምክንያት ሊያሸንፉ ችለዋል። አንዱ የኤሌክትራል ኮሌጅ ችግር ደግሞ ይሄ ነው። ሰዎች የሚወቅሱት ይህንን ሲስተም አንዱ ይሄ ነው ምክንያቱም ትናንሾቹ ስቴቶች ውስጥ ያለ የውክልና መጠንና ትላልቆች ውስጥ ያለው ስታዊ አይደለም። አንድ ተወካይ ሰባት መቶ ሺህ ሰው ይወክላል፣ እዛ ደግሞ አንድ ተወካይ መቶ ዘጠና ሺህ ሰው ይወክላል። እና ይሄ አንድ ሰው አንድ ድምፅ የሚለውን መሪ የሚሽር ነው። ይህም ወቀሳ ይቀርብበታል። በታሪክ ስናይ ወደ አምስት ምርጫዎች ላይ ይሄ ነገር ተፈጽሟል። በቅርቡ እንኳን ጉዳይ በሁለት ሺህ የጎር እና ቡሽ ፕሬዚደንታዊ ምርጫ ላይ ጎል አብላጫውን የህዝብ ብዛት ያገኙት ድምፅ እሳቸው ናቸው፣ ግን ኤሌክትራል ኮሌጅ ቦቱን ያገኙት ጆርጅ ቡሽ ነበሩ። ቱ ታውዘንድ ሲክስቲን ሂላሪ ክሊንተን ወደ ሶስት ሚሊዮን ድምፅ አብላጫ አግኝተው ነበር። ነገር ግን ኤሌክትራል ኮሌጅ ቦቱ ላይ እነዚህ የትናንሽ ስቴቶቹ ሲጠራቀሙ ብልጫ ለትራምፕ ስለሰጡ ፕሬዚዳንት ትራምፕ አሸንፈዋል። ይሄ ነው እንግዲህ አንዱ ወቀሳ በዚህ አይነት አሰራር ያለው አንዱ ወቀሳ ይሄ ነው። ፖፑላር ቦቱን ያገኘ ሰው እንዴት ላይ መረጥ ይችላል እና ሲስተሙ ወይም ደግሞ ኤሌክትራል ኮሌጅ አሰራ ልክ አይደለም። በዚህ ላይ ደግሞ አሁን በታሪክ በሚታዩት ቅኝቶች ማን ስቴት ሪፐብሊካን ፓርቲ ደግፋል፣ ማን ስቴት ዲሞክራቲክ ፓርቲ ይደግፋል የሚለ ረ የታወቀ ነው እና ብዙ ጊዜ ምርጫ ላይ ተወዳዳሪዎች የሚያተኩሩት እነዚህ ባትል ግራውንድ የሚባሉ እስቴቶች ላይ አንዴ አንዱን አንዴ ሌላውን የሚመርጡ ወደ አንዱ ያላደሉ ለይቶላቸው ከአንዱ ጋር ያልሆኑት ሁለቱም ተመሳሳይ አይነት የድጋፍ አቅጣጫ ያለበት ፓርቲ የለም እና እነዛ ላይ ነው የሚያተኩረው። ትላልቆቹን ጋ መሄድም አያስፈልግም። የታወቀ ነው። ካሊፎርኒያ ዴት፣ ኒውዮርክ ዴት ታሪካዊ ዴታ ሲያዩት በተደጋጋሚ ዴሞክራቲክ ፓርቲ እጩዎች ነው የሚመርጡት። ስለዚህ ተመራጮች እዛ አካባቢ ሄደ ጊዜያቸውንም አያጠፉ የሚሄዱት እንደነዚህ ወዲህም ወዲያም ላላሉ ፓርቲዎች ላልደገፉ ፓርቲዎች ያሉበት ስቴቶች ላይ ነው የሚያተኩሩት። እንደ ፔንሲልቬኒያ፣ አሪዞና፣ ዊስካንስን የመሳሰሉ፣ ሚቺጋን እኔም ያለሁበት ጆርጂያ። እንግዲህ አንዱ ምክንያት ምንድን ነው የህዝብ ቁጥር መጨመር ከተለያየ የህብረተሰብ ክፍል ደግሞ እየመጡ በእንግሊዝኛ ዴሞግራፊክ ትራንዚሽን የሚሉት ነገር በአብዛኛው ቦታ እየቀየረ ነው። ስለዚህ አሁን ጆርጂያ ለምሳሌ ባለፉት ቀዳሚ ኤሌክሽኖች ብዙ ጊዜ ሪፐብሊካን ካንዲዴት ነበር የመጡት። ግን እንዳያችሁት በሁለት ሺህ ሀያ ለመጀመሪያ ጊዜ ጥቁር ሴኔተር፣ አንድ ደግሞ አይሁዳዊ ሴኔተር ለመመረጥ በቅተዋል። ፕሬዚዳንት ባይደንም በትንሽ ድምፅ ያሸነፉት እዚህ አንዱ እንግዲህ መገለጫው ይሄ ነው። መልካም ይሄ የለውጥ ነገር ከተነሳ ዶክተር ፋሲል ቀደም ብለን በስፋት ያነሳነው ኤሌክቶራል ኮሌጅ የተባለ አሰራር ወይም የምርጫ ሂደት ዘይቤ በዘመናት ውስጥ ከዚህ ቀደም ከነበረው ይዘት ተለውጦ ከሆነ ተለውጧል የምንል ከሆነ ቀድሞ ከታሰበበት ወይንም ደግሞ ቀድሞ ከተያዘለት ሁኔታ አንጻር የቱን ያህል ተለውጦ ይሆን? ከተለወጠስ ምኑን የተቀየረው? እውነት ለመናገር እንግዲህ ሕጉ በአብዛኛው ብዙ መሰረታዊ ለውጦች አላየም። መሰረታዊ ሀሳቡ እንዳለ ነው። እንዳልኩ በአስራ ሰባት ሰማንያ ሰባት የሕገ መንግስቱ ሲረቅ ያለው መሰረታዊ ሀሳብ ምንድን ነው? በተዘዋዋሪ በቀጥታ ህዝቡ እንዲመርጥ ሳይሆን በተዘዋዋሪ የሚለው እንደ አስታራቂ ሀሳብ ሆኖ ተመሰረተ። ከዛ በኋላ ግን የበለጠ ያልታዩ ነገሮችን ከዚህ በፊት ለምሳሌ ሁለቱም ውጭዎች አብላጫ ድምፅ ባያገኙ ባይሸናነፉ ምንድን ነው የሚሆነው የሚለው፣ አሁን በማሻሻያው መሰረት የተወካዮች ምክር ቤት እያንዳንዱ ስቴት አንድ ድምፅ ኖሮት መርጦ ከሁለት አብላጫ ድምፅ ካገኘት መካከል አንዱ ይመጣል ይላል። ሁለተኛ ደግሞ ሌላው ምንድን ነው፣ በፊት ፕሬዚደንትነት ለመሆን የሚወዳደሩት ሁለቱ ሰዎች ብዙ ያገኘው ፕሬዚዳንት ይሆናል፣ ብዙ ያላገኘው ምክትል ፕሬዚዳንት ይሆን ነበረ ከዚህ በፊት ግን። አሁን ምናደረው በዛ ማሻሻያ መሰረት የተለያየ ቲኬት ነው የሚሆነው። ምክንያቱም የተቃዋሚ ፓርቲ የሆኑ ሰዎችን አንድ ላይ አድርጋችሁ ስሩ ማለት በተግባርም ከዛም እንደታየው ፈጽሞ አመቺ ስላልነበረ ያንን ቀየሩት ማለት ነው። ከዛ ባለፈ ይህንን ነገር ለመቀየር የአሜሪካን ህገ መንግስት ለመቀየር በጣም አስቸጋሪ ነው። አምስተኛው ማሻሻያ የህገ መንግስቱ አንድ ህገ መንግስታዊ ለውጥ ለማንሳት አንደኛ በሁለቱም ቤቱ በሃውሱም በሴኔቱም ሁለት ሶስተኛ ድምፅ ኖሮ ፕሮፖዝ መደረግ አለበት። ከዛ በኋላ ደግሞ ሶስት አራተኛ ድምፅ በስቴት ህግ አውጪዎች ስብሰባ ላይ ሶስት አራተኛ ድምጽ ሲኖር በአብላጫው ህገ መንግስታዊ ማሻሻያው ይደረጋል ይላል። እንዴት ከባድ እንደሆነ ማወቅ የሚቻለው እስከ ዛሬ ከተመሰረተ ህገ መንግስት ወደ አስር ሺህ በላይ ማሻሻያዎች ቀርበዋል። ከዛ ውስጥ ሀያ ሰባት አሜንድመንቶች አለ ያለ ሀያ ሰባት ማሻሻያ። ስለዚህ አሁን ምንድ ነው እየተደረገ ያለው? በስቴት ደረጃ ህገመንግስቱ መንግስቱን ሳናሻሽል የምርጫ ህጎች የስቴቶች ኃላፊነት ስለሆኑ ስቴቶች ያመጡት አንድ ናሽናል ኢንተርስቴት ኮምፓክት የሚባል አለ ይህ ምንድን ነው ብሔራዊ የህዝብ ድምፁ ላሸነፈው እጩ ሁሉም ስቴቶች ተስማምተው ኤሌክትራል ኮሌጅ ቦታቸውን እንዲሰጡ የሚያደርግ ስምምነት ነው እስካሁን አስራ ሰባት ስቴቶች ፈርመዋል ይህንን እና የእነሱ ድምፅ ሲደመር ወደ ሁለት መቶ አምስት ይመጣል ትንሽ ስቴቶች ተጨምረው ወደ ሁለት መቶ ሰባ ከደረሰ እንግዲህ ህገ መንግስቱን ሳንቀይር ይህን ኤሌክትራል ኮሌጅ ቀየር ነው ማለት ነው እና ከብዙ ፕሮፖዛሎች ሁሉ ይሄኛው ትንሽ ስር እያያዘ የመጣ ይመስላል አብላጫ የህዝብ ድምፅ ያገኘው የመራጭ ተወካዮቹን ድምጽ በሙሉ ጠቅልሎ የሚወስድበት አሰራር ነው ማሻሻያው። አዎ ናሽናል ፖፕላር ቦት ኢንተርስቴት ኮምፓክት ይባላል እና እስካሁን ወደ ወደ አስራ ስድስት ስቴቶች ፈርመዋል። የእነሱ ድምጽ ሲደመር ወደ ሁለት መቶ አምስት ኤሌክቶራል ቦት ይመጣል። ሁለት መቶ ሰባ ከደረሰ በጣም ለውጥ ያመጣል ማለት ነው። ዶክተር ፋሲል፣ በተለይ እንደዚህ ፕሬዚደንታዊ ምርጫ በመጣ ቁጥር የኤሌክቶራል ኮሌጅ ጉዳይ በጣም ያነጋግራል፣ ያወዛግባል፣ አስፈላጊነቱ ላይ ጥያቄ ይነሳል። አሜሪካውያን በዚህ ጉዳይ ላይ አመለካከታቸው በአሁኑ ጊዜ እንዴት ነው የሚያዩት ነገሩን? የሚገርምሽ ነገር በአብዛኛው ብዙ ሰው እንግዲህ በማስተውል በኮሌጅ ደረጃ እንኳን ብዙ ሰው ይህ ነገር በዝርዝር አያውቀውም እንዴት እንደሚሰራ። እንዲሁም አብዛኛው ሰው ሄዶ ሲመርጥ ጠጥታ የራሱ ድምፅ ለፕሬዚዳንት ተወዳዳሪ የሚሰጥ ነው የሚመስለው። አሁን አሁን ግን ሁልጊዜ ምርጫ ሲኖር ጉዳዩ ሲነሳ አንዳንድ ሰው ጠቃሚ ነው ብሎ ማዳመጥ መጀመር ይኖራል እና በዛ ምክንያት የተወሰኑ ሰዎች ሊያቁ ይችላሉ። ግን የእኔ ድምፅ ለካ ዋጋ የለውም የሚል ኮንክሉዥን ላይ የሚደርሱ ሰዎችም አሉ እና እኔ ሄጄ ብመርጥ ጥቅሙ ምንድን ነው? ዞሮ ዞሮ እነሱ ናቸው። እነሱ ደግሞ በህገ መንግስቱ መሰረት በህዝብ ድምፅ ላይ የተመሰረተ ውሳኔ እንዲያደርጉ ጠይቃቸው። ነገር ግን አንዳንዴ ደግሞ እነዚህ ቴብለስ ኤሌክተርስ እንዲባሏል፣ ታማኝ ያልሆኑ ኤሌክተሮች ወይ አንመርጥም ይላሉ ወይ ደግሞ ለዛኛው ድምፅ እንሰጣለን ይላሉ እና እንዲህ ቢያደርጉ በህግ የሚያስቀጣ ምንም ነገር አልነበረም እስከ ቅርብ ጊዜ ድረስ። ግን አሁን አሁን ይሄ ነገር እንዳይበረታታ ብዙ ስቴቶች ህግ እየዋጡ ነው እና የሱፕሪም ኮርቱም የነዚህ ስቴቶች ህግ ተገቢ ነው ህገ መንግስት ላይ ነው ብሎ አጽድቋል። ያንን እንግዲህ እንዳይበረታታ ለማድረግ ይመስላል። ዶክተር ፋሲል መጨረሻ ብናደርግ የአብዛኛውን ድምፅ የአብላጫውን ድምጽ በማሸነፍ የሚገኘው ውጤትና ወሳኙ በመሆኑ በመጨረሻው ኤሌክቶራል ኮሌጅ የሚባለውን ስርዓት የተከተለው ድምፅ ቀደም ብለው በምሳሌዎች ሁሉ ያስረዱት ለአሸናፊነት ማብቃቱን ተንተርሶ የዘረዘሯቸው ውዝግቦችና መጓደሎች ናቸው ተብለው የሚነሱት ወቀሳዎች ባሉበት ወደ አብላጫ ድምፅ በጣም በቀረው ዓለም በስፋት የሚታወቀው የብዙን መራጭ ድምፅ ያገኘ ሰው የሚመረጥበት አሸናፊ ሆኖ የሚበቃበት መንገድ እንደ አቅጣጫ ቢወሰድ ያን አይነት እንቅስቃሴ እንግዲህ በቅሬታዎቹ ጎልቶ ይሰማልና ቢገፋ ምንድን ነው ፈተናው? እንደ ፈተና የሚታየው ነገር እንግዲህ እኔ እንደ አንድ መራጭ ራሴ ከማያው ነገር ምንድን ነው አሁን የአሜሪካንን የምርጫ የመራጮች ተርናት ብታየው ከሌላው የምዕራቡ ዓለም አቻዎቻቸው ጋር ሲነጻጸሩ በጣም ዝቅተኛ ነው፣ ወደ ሀምሳ ፐርሰንት። ብዙ ጊዜ ምርጫው በጣም የተቀራረበ ከሆነ ብዙ ሰው ይወጣል፣ አለበለዛ ግን ሀምሳ ፐርሰንት አካባቢ ከሀምሳ እስከ ሀምሳ ዘጠኝ ነው የሚሆነው። ሌሎችን ሀገር ብታ ሰማንያ አምስት ዘጠና ፐርሰንት ድረስ ሰው ወጥቶ ምርጫ ሂደት ላይ ይሳተፋል። ስለዚህ እንደሚባለው ከሆነ በእዚህ ሀገር በአብዛኛው ፖፕሌሽኑ እየተቀየረ ሲመጣ አብዛኛው ሰው ደግሞ ከዚህ በኢኮኖሚ አኳያ ያለው ቅሬታ እየዛ ሲመጣ ቢመጥ ማንን ነው የመጣው የሚለው ጥያቄ ነው የሚነሳው። በተለይ አሁን ያለውን ሂደት ስናየው በዚህ በደቡብ ግዛቶች ውስጥ ያለው የተለያየ ሬስትሪክሽን ስታየው እና በሌላው አለም ደግሞ በአንጻራዊነት ህዝቡ እንዲመጡ የሚያደርጉት ማበረታታት ስታየው ይሄ ጥሩ አዝማሚያ አይደለም፣ ወደሚለው ደርሳሉ። በእኔ እንግዲህ በኩል አወዛጋቢነቱ ጎልቶ እየተሰማ ነው። ግራና ቀኝ የሚነሱ ሀሳቦችም እንዲሁ ይቀጥላሉ። ዶክተር ፋሲል እንግዲህ የምርጫው ጊዜ በቀናት እየተቆጠረ ነው። ምናልባትም ከዚህ ቀደም ባልታየ ደረጃ እየተጠበቀ ነውና የሚያነጋግሩ የሚያወያዩ ርዕሶች እንደፈቀዱት እስከ ምርጫው ጊዜም ድረስ ሆነ የምርጫው ጊዜና በኋላ ለሚነሱ ጥያቄዎች ትንታኔ መልሰን እንደምናገኘው እናስባለን። በጆርጂያ ስቴት ዩኒቨርሲቲ የፔሪሜሪ ኮሌጅ የፖለቲካል ሳይንስ ፕሮፌሰር ዶክተር ፋሲል ቸርነት ለጊዜው እናመሰግናለን። አመሰግናለሁ። የተያዘለት የኪነ ጥበብ ወግ ነው። ቀጣዩ ላቅ ያለ ተወዳጅነት ካተረፈው ተከታታይ የቴሌቪዥን ድራማ በስንቱ መሪ ተዋናይ አለማየሁ ታደሰ ጋር የጀመርነው አለማየሁ ከሁለት አሰርታት በላይ የመድረክና የሲኔማ ተዋናይና አዘጋጅነት ሙያው ቁጥራቸው የበዛ ስራዎቹ ከፍተኛ አድናቆትና ለተለያዩ ሽልማቶች የበቃ ከያኒ ነው። በስንቱ በአሜሪካ የሚል መጠሪያ በሰጠነው በዚህ ወጋችንም አለማየሁ የዩናይት ስቴትስ ጉብኝቱን አገባዶ ወደ አገሩ ከመመለሱ አስቀድሞ ወደ ስቱዲዮችን ጎራ ባለበት ወቅት ነበር የጉዞ ገጠመኞቹን ጨምሮ ስለ ተውኔት፣ ሲኒማና ሙያዊ ሕይወቱ በሰፊው ያወጋን። የምሽቱንም በዚያ በቀደመ ወጋችን እልባት ካደረግንበት ነው የምንነሳው። ሳየሁ በመጣበት ምክንያት ዋናውን ስራ የሚያጫወትከንን የተማሪዎችን እድል ትንሽ ከፍ ለማድረግ ለመርዳት ከሚያስብ ወገኖች ጋር ተባብረ የተሳተፍክበት ዝግጅት ባሻገር የተለያዩ አካባቢዎችን ቀደም ብዬ በመግቢያው እንደጠቆምኩ ጎብኝተሃል። ለሙያህ ቅርበት ያላቸው በዚህ ሀገር የተዘጋጁ የመድረክም የብሮድዌይም ዝግጅቶችን አይተሃል። የትኛው ጎልቶ ታየህ እንደ ባለሙያ ለየት ያለ ምናልባትም በአንተ ስራ በኢትዮጵያ በሚሰሩ መድረኮችስጥ ቢኖር የምትለውን ጨምረህ እስ ያጫውተን። ምን አየ ምን ያስገረመ ያስደመመህስ ነበር? ባለፈው የመጣው ጊዜም ቬጋስ ሁለት ሾዎችን አይቻለሁ። የሰርከስ ስራዎች ናቸው። ካ የሚል የሰርከስ ዲሎስ ላይ አይቻለሁ። ቴክኖሎጂው፣ የፕሮዳክሽኑ ከፍታ፣ ተዋናዮቹ የትወና ደረጃቸው፣ የዘፈን የእንቅስቃሴ፣ የዳንስ የሰርከሱ ነገር እና መድረክ እንደዚህ ቀጥ ብሎ ሲቆም ያየሁበት ማለት ነው። ከላይ እስከታች እየተንሸራተቱ ሲወድቁ የሚገርም ነበር። እሱንም ትርኢቱን ታድሜ ውስጡንም ለመጎብኘት እድል አግኝቻለሁ። አሁን ደግሞ እዚህ ከመጣው ይሄንን ለአለማየሁ ገብረ ሕይወት መስጠት እፈልጋለሁ። ሙሉ ስራውንና ያለበትን ኃላፊነት ሁሉ ትቶ ማጋሪ ጓደኛህን ነው ይህንን ማየት አለብህ ብሎ እስካሁን ድረስ ሳይለየ ያለ ነው እና ይህንን ያመቻቸልኝን አሌክስን በጣም አመሰግናለሁ። ላንካስተር ያየነውን የመጽሐፍ ቅዱስ ታሪክ የዳንኤልን ታሪክ ነው የሰሩት። ከ2 ሺህ እስከ 3 ሺህ የሚሆን ተመልካች አለ። በጣም ትልቅ አዳራሽ፣ ትልቅ መድረክ ነው። ግማሹን ያህል የሚዞረን ማለት ነው ቴክኖሎጂው ለነገራች በፈረስ በግመል የሚመጡበት እርግቦች ሎኪንጋቸውን ጠብቀው ከዛ በረው የፈለጉበት የሚሄዱ ፍየል፣ አሳማ፣ በግ ተንደርድረው በሰው መሀል የሚያልፉበት እሱን እሱን እና ይሄ የስሪዲዩን በጀልባ የሚሄዱበትን ነገር ሳይ አይ ምንድን ነው እየሰራን ያለ ነው የሚል ነገር፣ በዛ ላይ አሁን እየሄድንበት ባለነው መንገድ እዚህ ደረጃ እንደርሳለን ወይ ወይስ ምንድን ነው የሚል ነገር ነበረ። እንደገና ደግሞ ኒውዮርክ ሄደን ብሮድዌይ ላይ ሌላ ቲያትር ስናይ ተዋናይ ብቻ አይደሉም። ሙዚቀኞች ናቸው፣ ዘፋኞች ናቸው፣ ዳንስ አለ፣ አክሮባቲክ የሆነ እንቅስቃሴ ነው የሚያሳዩትና ፋታ የማይሰጥ ትልቅ ፕሮዳክሽን። ሁለቱም ጋር ተዋናዮቹ ድምጻቸውን እዚች ላይ በምትለጠፍ ማይክ ነው የሚሰጡን የነበረው። ዞሮብኝ እያለ ነው እንግዲህ አብረን የታደምነውን የዚህ ዲሲ ያለውን ደግሞ ስናአሪና ስቴጅ ጃጃስ አፍሪካን ሄር ብራይዲንግ እሱ አረጋጋና መሬት አስቀምጥ። በ በቃ እኛ እንደምንሰራው ማይክ አይጠቀሙም። ትወና ላይ ብቻ ነው ያተኮሩት። ስቶሪ የመንገድ ነገር ነው። ኦኬ ግን ቴክኖሎጂ መድረክ ላይ ገንብተን እቃዎችን የማንሳት በጨለማ ቦታ የመለወጥ እነህ ነገሮች ግን በጣም በቀላል ነገር እንደሚሰራቸው ነው ያየሁት። ያረጋጋኝ ያስያዘኝ ሾ ነበርና እነኚህን ነገሮች በማየት በጣም በጣም እድለኛ ነኝ። ስናነብ ነው ብሮድዌይ፣ እኔ እንደውም አንድ አንድ ቲያትር ቤት ነበር የሚመስለኝ ብሮድዌይ ሲባል፣ ግራና ቀኝ ጎዳናውን ቲያትር ቤቶች የሞሉበት በጣም በፍቅርና በጥልቅ ስሜት የሚከታተሉ ተመልካቾች ያሉበት። ለዚህ ለዚህ የእኛም ተመልካች የሚታማ አይደለም፣ ጥሩ ስራ ሲሰራ በዝናብ በፀሐይ ተሰልፈው ቸው የእኛ ድክመት ካልሆነ በስተቀር በዛ ጥበብን የማድነቅ ነገር የስልጣኔ ነ እነኝህ ነገሮች መስፋፋት አለባቸው ብዬ አስባለሁ። ሰዎችን በሆነ አጋጣሚ ሳገኝ እንትን እንትንን አይቼ ዱሮ ማዘጋጃ መጣ ነበረ፣ ከእሷ ጋር ጮኛ በነበርንበት ጊዜ ይዣት መጣ ነበረ። ከዛ ያው ልጅም ምንም ምንም ሲመጣ ራቅን ይላሉ። ግን እንደ አንድ የመዝናኛ ነገር ለጠበሳ ብቻ ሳይሆን ማለት ነው፣ የህይወት አካል ነው አድርጎ መቀጠል ይቻል ነበረ። ሜምበር ያደረጓቸዋል በቲያትር ቤቱ አባል እንዲሆኑ ያደርጓቸዋል። የሚሰሩ ነገሮች ኢሜልም ባላቸው ነገር ይደርሳቸዋል። ፕሮግራሙ ይታወቃል፣ ከመቼ እስከ መቼ እንደሆነ። እንደውም የገረመኝ ነገር ይሄ አሁን ያየነውን ቲያትር አምስት ዓመት ነው የሰሩት። እኛ ማክሰኞ የሆነ ቲያትር እንሰራለን፣ ያንን አፍርሰን ሮብ ሌላ ቲያትር፣ ሐሙስ ሌላ ቲያትር አፍርሰን ነው የምንሰራው። እዚህ ግን ያየሁት ነገር አንዴ ይገነባል። በዛ ላይ ያው ግዙፍ ስለሆነ በየቀኑ ማፍረስም ስለማይቻል፣ አምስት ዓመት ሙሉ ይታያል ሲበቃው፣ ይወርዳል። ሌላ ቲያትር የፈለገ ሰው ሌላ ቲያትር ቤት ነው የሚሄደው። ሁሉ ልምድ አለና በዚህ አጋጣሚ መጥቼ ይህን በማየቴ በጣም በጣም እድለኛ ነኝ። ጥሩ እይታ ነው። እድል ኖሮ አንድ ሳምንት አብራቸው እንዴት እንደሚሰሩት ብናይ እንደ ተመልካች ነይ ውስጥ ደግሞ ገብቶ ትላንት የጎበኘ ነው አለ። እንዴት እንደሚያዞሩት፣ ምን እንደሚይዘው፣ በምን እንደሚንቀሳቀስ ከጀርባ ምን አድርገው እንደሚሰሩ አይተነዋል። ግን አብረው የመስራት ይገኝ ወደዛ ደግሞ እውቀትን ማሻገር ይቻል ነበረ። ትክክል ነው። እድሎቹ ሲገኙ እንግዲህ እሱን ገፋ ማድረግ ይሞከራል። አለማየሁ እንግዲህ የመድረክ ተዋናይነ፣ የፊልም ተዋናይነ፣ አዘጋጅነ በድርሰቱ ትሳተፋለ። ሁለገብ ብዙ ሙያ ባለቤት ሲኮን ከአንዱ ወደ ሌላ ያለውን ልዩነት የሚሰራው ሰው የሚያስብበትን መንገድ መጠየቅ ይጋብዛል። ይበልጥ የምትመርጠውም ካለ ከመድረክ ትዕይንት የሲኔማው ይበልጥ ብሃል ለአንተ ከሲኔማው መድረኩ በደራሲነቱ በአዘጋጅነቱ ሁሉንም ብትሆን በተለየ ስሜት የምታየው የቱ ነው? በተመሳሳይ ሰዓት የሰራህበት ጊዜ አለ? የመድረክና የሲኒማው ምን አይነት ስሜት አለው? መድረኩን እያሰብክ ከርመህ ከመድረኩ ወርደህም ወደ ቤትም ስትሄድ ምንም ስትሰራ በተለየ ገጸ ባህሪ ውስጥ እንዲቆይ በሚደረገው ውስጥህ የሚቆይና በዛው ስሜት ውስጥ እንድታስብ ይጠበቃልና ምን አይነት መስተጋብር አለው? በተመሳሳይ ጊዜ ውስጥ የሰራኸውም ካለ አሉ ሁሉም የየራሱ የሆነ የተለየ ዲሲፕሊን አሉ አንዳንድ ጊዜ ምንም የሚል ሀሳብ ይመጣብኛል ባይሆን ኖሮ ብዬ ሁሉ አስባለሁ አንድ ነገር ላይ ብቻ ፎከስ አድርጌ ብሰራ ላለው ደግሞ ሌላ ጊዜ ይሄኛው ሲመጣ ይሄኛውን እንተዋሉ ድርሰቱ ሲመጣ የሚለያይ ነገር ለምሳሌ አጋፋሪና በስንቱን በአንድ ሳምንት ውስጥ ሰርቼ አውቃለሁ ትላንት በስንቱን ሰርቼ ዛሬ አጋፋሪ ይሰራል ከዚህ ከጨረስኩ በኋላ ከአስር ሰዓት በኋላ ባቢሎን በሳሎንን የመድረክ ቲያትር ሄጂ ልሰራቸው ማታ ደግሞ የማስታወቂያ ቀረጻ ሊኖር ይችላል። ሁሉም እንዳመጣጡ ነው የሚሆነው። ግን ሙሉን ላቶን ትችላል። የተለያየ ነገር በአንዴ ሲመጣ ሀሳብን አንድ ነገር ላይ አድርጎ መስራት በጣም ትልቅ ውጤት እንዳለው አምናለሁ። ግን ደግሞ አንዱ አንዱን ይመግባል። ቲያትር ላይ ያየ ሰው ነው ለፊልም ትወና የሚያጭ፣ ለተከታታይ የቴሌቪዥን ድራማ የሚያጭ እዛ ላይ ያየ ሰው ነው ማስታወቂያ ላይ የሚወስድህና፣ እርስ በእርሱ የተመጋገበ ነው። መጨረሻ ላይ ማታ እርፍ ስትል ነው በቃ ሁሉንም ነገር የምታለ በአግባቡ አስጊጀዋለሁ ወይ አንዱን አንዱን በድዩዋለሁ ወይ ብለህ ራስን እንድትጠይቅ ያደርጋል። ማይሆን ከሆነ አልቀበልም፣ ስራዎችን አልቀበልም። ምክንያቱም አንድ ሰው ነ ጥሩ ሀሳብ ያንተን ሙሉ ነገር አእምሮህን፣ አካልህን፣ ነፍስህን ይፈልጋል። ለዛ ማስገዛት እንዳለብኝ ስንማምን ምትዋቸው ነገሮች አሉ አሁንም የበደልኳቸው የድርሰት ነገር ቆይቷል። አሁን ጊዜ አዎ፣ ማሰላሰል ይፈልጋል። እሱም ብቻ ጊዜ ሰተህ መስራት ይፈልጋል። እና አሁን እሱ የተበደለ ብሰራው ደስ የሚለኝ ማለት ነው። እንደዚህ አይነት ችግር ሊገጥም ይችላል። እንደመታደልም ነው፣ እንደ እንቅፋትም ሊሆን ይችላል። አንዳንዴ ባሰራቸው የምትፈልጋቸው ነገሮች ሊኖሩ ይችላል። ግን ያው መኖር ስላለብህ፣ አንዱ አንዱን መመገብ ስላለበት ይሄን ደግሞ አረፍ አድርገህ በመሀል አስገብጠ ትሰራለህ። ምረጥ ብትባል የትን ጥያቄ ያለው ተዋናዩን አሌክስ ተዋናዩን የመድረክም የመድረክ ቲያትርን ስትሰራ ፈተናው ብዙ ነው። ጀምረህ የማታቋርጠው ነገር ምላሽህን እዛው ፍለፊት የመጣገኘ ነገር ይሄ አለ። ወደ ካሜራ ትወና ስትመጣ ደግሞ ራሱን የቻለ ከባድ ነገር አለ። ይቆራረጣል፣ እንደ ቲያትሩ አይፈቅድልህም ትሰራለህ። ወይ አንተ ወይ አብሮ የሚሰራው ሰው ሲሳሳት ድጋሚ እንድትደግሞ ትጠየቃለህ። ስራው በአንድ ካሜራ የሚሰራ ከሆነ የሁለታችንን ቀረጻ አንዴ እንሰራና ደግሞ ካሜራው ለእኔ ዞሮ አንዴ እንደግመዋለን፣ ለአንተ ደግሞ ዞሮ እንደገና ሶስተኛ እንሰራዋለን። ይሄ ሲቆራረጥ በኋላ ኤዲቲንግ ላይ ሲገጠም ልክ እንዲመጣ፣ ትክክለኛው ስሜት እንዲመጣ ስሜትህን ጠብቆ የመሄድ ትልቅ ፈተና አለው። ለካሜራ ያለህ ጨዋታ የታደሉት በሶስት ካሜራ አንዴ ምንሰራው ያልቅልናል። አንዴ የሆነውን ሳውራህ እጄ እዚህ ሌላ ጊዜ በዚህኛው ሲሆን ለኤዲቲንግ ያስቸግራል። እሱን ሁሉ አስበው መተወነ ያስፈልጋለን። ያጸባሪውን ማሰብ አንድ ነገር፣ ቴክኒካል ነገሩ ማሰብ ሌላ ነገር ሌላ ነገር ነው። ሲቋረጥ የቅድሙን ስሜት በጣም ተጨንቀህ ተቸግረህ ሊሆን ይችላል። ይሄኛውን የሐዘን ክፍል ለቅሶ፣ እምባህ መቶ የሰራኸው ለሶስተኛ ጊዜም ያንኑ ተመሳሳይ ስሜት መድገም ከባድ ነገር እንትናለሁ። ትወና በሁሌም ሜልኬም ብሰረው የምመኘው ነገር የተፈጠር ክለት ነገር ሲሆን፣ እንደሱም የሚያስብል ይመስለኛል። ወደ ራሴ አጋጣሚ ለወስድህ ነው ቀደም ብዬ ከቃለ ምልልሳችን በፊት ጠቀስ አድርጌ ልሃለሁ። ከኢትዮጵያ ከመውጣቴ በፊት መጨረሻ ያየሁት ቲያትር እኔ በወጣሁበት ና አንተ በሰራበት ጊዜ መካከል ልዩነት ካለ እርግጠኛ አደለሁም። የክፉ ቀን ደራሽ አዲስ አበባ ማዘጋጃ ቤት የታየ ቲያትር ነው። እንደ ትላንት ትዝ የሚለኝ ነገር አለው። ያን ያህል ቲያትር ውስጥህ ያን ስሜት ማጫር ሲችል በጣም የተለየ ነው። ምናልባትም የተለያዩ ምክንያቶችም አብረው ሊኖሩ ይችላሉ። ግን በቅርብ ጊዜ ያየሁት የመድረክ ስራ እስኪ መስለኝ። ከዛ በኋላ ብዙ የመድረክ ስራዎች አይቻለሁ፣ ኢትዮጵያም ባይሆን የኢትዮጵያ ነክ የሆኑ እዚህ ሀገርም ጨምሮ። እስኪ አስታውሰን፣ የክፉ ቀን ደራሽ በጣም የተለየ ስራ ሆኖ ነው የሚሰማኝ። ለአንተስ የመጀመሪያዎቹ አመታት ውስጥ ሆን ያ የተሰራ ከዩኒቨርሲቲ ወጥቼ ማዘጋጃ ቤት አዲስ አበባ ትያትርና ባህል አዳራሽ የገባው ጊዜ የሰራ ነው ስራ ነው። ልክ በቅኔ የማስመስከር ነገር አለ አደለ? ዘለቀው ተብሎ ደረጃውን ያለበትን ደረጃ ለማሳየት የሚፈተንበት ማለት ነው። ፍላጎቱ፣ ችሎታው እንዳለኝና ሁለቱን አቀናጅቼ መስራት እንደምችል አምስት ኪሎ ባህል ማዕከል፣ ሌሎችም ቲያትር ቤቶች እያሳየው የመጣሁበት ጊዜ ነው። አንድ ጥቁር ልጅ የምባል ስም ገና አልተጻፈም። አንድ ጥቁር ልጅ መጥቷል የሚባልበት ዘመን ነበርና ስም ለመስራት ሲጀመር የሰራሁት ነው። በጣም በጣም የምወደው ቲያትር ነው። ያዘጋጀው ስዩም ተፈራ ነው። ስዩሜን በጣም ነው ማመሰግነው። ከትምህርት ቤት ቀጥሎ ዝግጅትን፣ ትወናን እንደዚህ እጅ ለእጅ ያጨባበጠኝ ማለት እንችላለሁ። እነ ጋሽ ተስፋዬን ሳነሳ ስዩሜን፣ እነ ጌታቸውን ሳነሳ ስዩሜን ማንሳቴ ግድ ነው። ያዩ ሰዎች እስካሁን ድረስ ልክ እንዳንተ ስታነሳው በጣም ደስ ብሎኛል። ገና ገብተን ሙሉ መብራቱ ተመልካች ከተዋናይ እኩል እንዳይጀመርበትና ግራ እንዳይጋባ ክፍት ተደርጎ ነው። ታስታውስ፣ መድረኩ ክፍት ሆኖ ነው መጋረጃ ሳይዘጋ የሚጠብቀው እያንዳንዱ ዝርዝር ነገር ተመልካች አይቶ ጨርሶ፣ ከዛ ተዋናዮቹ ሲመጡ ልቡ እንዳይከፈል በሚል ክፍት ተደርጎ ነው እና አሁን ተሻለ ወርቁ፣ ቴዎድሮስ ለገሰ ያኔ መተወያዩ ነበርና ገና እንትን ሲታይ መድረኩ ብርድ ብርድ ይላል። የክረምት ነው። የውጭ የፈረንሳይ ትርጉም ነው። ገና ትዕይንቱ ሲታይ ብርድን ያመጣል። በካፖርት በጓንት ከኤልሳቤጥ መላኩ ጋር በጣም የምወዳት በጣም ማክብራት መቼ ብርያት እቆማለሁ ብዬ በማስብበት ጊዜ የመጣ የሰራ ነው እና በጣም ሁለታችን የምንፋጠጥበት ቲያትር ነበረ። ከዛ በኋላ ነው እንግዲህ ሽልማቶቹ የጀመሩት። ራሴን የገለጽኩበት ያስመሰከርኩበት ትያትር ያኔ እንደ አንድ ተመልካች በእኔ ስሜት ስጥ ባሳድረው ያኔ አይነት የቀረበት ትኩስ ስሜት ዛሬ ድረስ መኖሩ ያን የሚያንጸባርቅ ይመስለኛል። አለማየሁ ብዙ ጊዜ በፈጠራ ስራ ውስጥ ላሉ ሰዎች የሚነሳ ጥያቄ ነው። የትኛውም የጥበብ ዘርፍ ውስጥ ሆነው ሁል ጊዜም አንድ አይነት ስሜት ውስጥ አይቆይምና የሚያነቃቁ ሁኔታዎች ይፈልጋል። አንዳንዴ ጭም ጊዜ የሆን ነገር ትሰራ እና ከዛ ስራ ወደ ሌላው ስትሄድ ያን ስሜት መልሰ ማግኘት ትፈልጋለህ። እንደ ልማድ አለ ምን አይነት ነገሮች ያነቃቁሃል? ከታሪክ አጋጣሚ፣ ከሁኔታ አካባቢ፣ መፍጠር ከምትፈልገው የተለየ ነገር አለ ጥሩ ስሜት ውስጥ ያደርገኛል። ምጽፍም ከሆነ ለፈጠራው ስሜት አመቺ ያደርገዋል። ተዋናይነቱንም ጨምሮ ምንድን ነው የሚያነቃቃ? እኔ ስራዎች ናቸው የሚያነቃቁ። የሌሎች ሰዎች ስራዎች በጣም ያነቃቁኛል። ፊልም ሊሆን ይችላል ሌላ የመድረክ ስራ ሊሆን ይችላል። እና ትልልቅ ስራዎችን ሳይ ገና ደግሞ አለ ልክ አሁን እዚህ እንደተወሰወስኩት ገና አልሰራንም ማለት ነው፣ ገና ይጠበቅብኛል ማለት። መጽሐፍ ማንበብ፣ ከሰዎች ጋር መወያየት፣ ለብቻ ቁጭ ማለት አንዳንዴ ሊሆን ደስ ይለኛል። እንግዲህ መሃል አዲስ አበባ ነው ያለው፣ እጥፍ ብለህ እንደገባህ ሌላ አገር ያለንና ጸጥ ብሎ ራስን የማዳመጥ ነገር በጣም ደስ ይለኛል። ሆም ብለ ታደርጋለሁ። ያንን አይነት ፈልገ ትሄዳለን ራስህን ትገመግምበታለህ። ትክክለኛ መንገድ ላይ ነኝ ወይ ብዬ ራሴን አይበታለሁ። ጸጥ ማለትም ያረጋጋዋል። እስካሁን ድረስ አንዳንዴ መረበሽም ሊሆን ይችላል። መረበሽ ሲፈጠር ይህንን ችግር ይዞ ለሌላ ሰው አጋብቶ ችግር ከመሆን መጀመሪያ ከራሴ ጋር ሰከን ማለት የምፈልግባቸው ጊዜያ ሲፈጠሩ ብቻዬን መሆን እፈልጋለሁ። አንዳንድ ጊዜ ሶስት ቀን አራት ቀን ከቤት ላልወጣ እችላለሁ። ውጭ የሚያስወጣኝ ጉዳይ ከሌለ ራሴን መሰብሰብ እፈልጋለሁ። እነኚህ ነገሮች ወደ ትክክለኛው መስመር ይመልሱኛል። እንደው የመጨረሻዎቹን የሕይወት ጥያቄዎች ከማንሳቴ በፊት ቅድም የነካኸው ነገር የኮረኮረኛ ያለ መጨረሻ ላይ ላነሳ ከምፈልገው ሐሳብ ጋር ይቀራርባል። ከዚያ በፊት ግን በምርጫ ደረጃ እንግዲህ አንተም በሙያ ውስጥ የቆይህበትን ጊዜ ያህል የሙያ አጋሮችን አንዳንዶችን እያነሳ ነው ከኋላም ከፊትም የቀደሙም አዲስ እየመጡ ያሉት ውስጥም ታያለህ እንደ ባለሙያ ተስፋ ያለውን አዲስ ከሚመጣው እጅ ይዞ መንገድ ማሳየቱን ጨምረው አንተን መንገድ እንዳሳመሩት የምታደርገው ነገር አለና፣ ዛሬም ከሙያ ካሉት መጀመሪያ በአንተ ሙያ ዘርፍ ከቀደሙት ከነጋሽ ተስፋይም፣ ከዚያም በፊት ካሉ ከጋሽ ተስፋይ ቀድም ዘመናዊ የትያትር ሰው እርግጠኛ አይደለሁኝም። የተለየ አድናቆት አክብሮት አለኝ በሙያ ችሎታቸው በክህሎታቸው የምትላቸው ከላይኛው ጀምረው አዲስ ብቅ ብቅ እያሉ ካሉት ድረስ እነማንን ታነሳለህ? ከዛ ውጭ ደግሞ በተዋናይነት ሙያ ብቻ በውጭም ሀገር ስራዎች ውስጥ ስታይ በጣም የተለየ ተመስጦ የሚያሳድርብህ ባለሙያ ካለ ብዙ ናቸው። በድርሰትም በዝግጅትም ለምሳሌ የጋሽ ጸጋዬን ትርጉሞች ስታይ መጀመሪያ ተውኔቱ በአማርኛ ነው ወይ ተጽፎ ከዛ በኋላ ነው ሼክስፒር ወደ እንግሊዘኛ የተረጎመው እስከሚያሰኝ ድረስ ያሉ ስራዎችን ታደንቃለህ። በኛ ደግሞ እነ ጌትነት እንየው ታሪካዊ ስራዎችን የሚሰራበትን ደረጃ ስታስብ በ ደስ ይላል። ዘመንህን ሲያስቀጥልልህ ደስ ይላል። ለምሳሌ መዓዛ ወርቁ ስታይ ደግሞ ካሉ ጥቂት ሴት ደራሲና አዘጋጆች የተለየ ሀሳብን በማንሳት ለምሳሌ ወፌ ቆመች ተከታታይ የሬዲዮ ድራማ እኔ ራሴ የተጫወትኩበት፣ ደርሶ መልስ፣ ከሰላምታ ጋር አሁን ደግሞ በቅርቡ አላውቅም አናውቅም የሚል ተከታታይ ቴሌቪዥን ድራማ ዴስ ቲቪ ላይ ባቦል ቲቪዛ ልትመጣ ነውእና በተለይ እሷን ሳስብ ከሰላምታ ጋር በውጭ ቋንቋዎች ሁሉ ተተርጉመው የተሰሩላት ደራሲ ናት። የምታነሳቸው በምን ቋንቋ? በእንግሊዝኛ። በእንግሊዝኛ የተሰሩላት ደራሲ ናት። ይህን ስታስብ እውነትም አልነጠፈም ትላለ ቅድስት ቲልማን ፊልም ላይ ስታመጣት የተከታታይ ቴሌቪዥን ድራማውን እረኛይን ስታነሳ ሀሳብ አምጥታ ምስል ከስታ የምታቀርብበት ደረጃ የበለጠ የበለጠ ያረካኛል። አብሬያቸው የሰሯቸው ልጆች አሉ። በዚህ እንኳን በጣም በጣም እድለኛ ብዙ ባለሙያ አለን። በስራ አጋጣሚዎች እንገናኛለን፣ በርቀትም እንዲሁ በመተያየት በርቀት ደግሞ ምን መልካም የህይወት ጥያቄ ባልጠበቅኩት ሁኔታ አንስተነዋል። በአጋፋሪ ያለ ምክንያት አንመጣምን ብልል ያለ ምክንያት አንሄድም እንዳለው ሁሉ በህይወት ያለንበትን ጊዜ ዋጋ እኛ የምንተምነው እስኪመስል ድረስ የምናረጋቸውና የማናረጋቸው ነገሮች ልዩነት ያመጣሉና አጋጣሚ ሲኖር በተለይ እንዲፈታኝ በሆነ ጊዜ ሰዎች በጥቂት ውስን በሆኑ ጥቅሞች የሌሎችን ህይወት ማሰናከልም ብለው መጉዳት ዛሬ ህይወት ማጥፋት ቀላል ሆኗል። እዛ ድረስ የሚካሄድበትን ስታይ ይበልጥ ገኖ ይታያል። በኢትዮጵያ ብቻ አይደል፣ በዓለምም በዩናይት ስቴትስ ፖለቲካ ውስጥ ሁሉ ታየዋለ። እንደ ሰው ግን፣ እንደ ኪነ ጥበብ ባለሙያ እኛም የመገናኛ ብዙሀን ውስጥ ያለን ሰዎች ኃላፊነቱም እንዳለው የምትሰራው ነገር ውስጥ በግል ጠባይህም እንዲታይ የምትፈልገው ነገር ትሞክራለህ። አቅምህን እና እንደ ትርጉም የሚሰጥህን ነገር ማየት ፈልጌ ነው። በመሄጃችንና በመጣንበት ጊዜ መካከል ያለው ነው። ሁሉም ነገር እሱ ብቻ ነው። ያን ልዩነት ማምጣቱ ላይ ሆን ብሎ ቀኑን ማሰብ በጥንቃቄ ብለህ ደጋግመህ ስትል በጣም የሳበኝ ነገር አለ። ምን ማለት ነው ለአንተ እሱ? ያ በጥንቃቄ መኖር ህይወትን እስከምትችለው ማጣጣምን ተነፍገህ አይደለም። በትክክል እረዳለሁ። ማጣጣም በምትፈልገው ደረጃ አጣጥመህ ነገር ግን መኖር ዝም ብሎ ከመኖር መሻገሩን የሚያሳይ ይመስለኛል አነጋገርህና እሱ ላይ የመጨረሻ ቃሎች ብንሰማ ያው እንግዲህ እኔ የህይወት መመሪያዬ ራሴን ማሸነፍ ነው፣ ራሴን መብለጥ ነው፣ ከትላንት ዛሬን መብለጥ። በምንም አጋጣሚ እኔም ዙሪያ ላሉ በቅርበትም በርቀትም ለሚያቁኝ ለማያቁኝም ጭምር ደስታን መፍጠር መቻል፣ የተሻለ ጊዜን መስጠት መቻል ትልቁ ፍላጎቴ ነው አንድ ሰዓት ተኩል ሊፈጅ ይችላል፣ ቲያትሩ መጋረጃ ተከፍቶ እስከሚዘግፍ ፊልሙ ሁለት ሰዓት ሊፈጅ ያቺን ሰዓት እረፍትን ከሰጠው የምችለው ይሄን ነው። እኔ ጋር ያለኝ ይሄ ነው መክሊቴ። ያንን ደስ የሚል እረፍት የሚሰጥና ህይወትን መለስ ብሎ ለመገምገም የሚያስችል ሀሳብ ከጣልኩ ይበቃኛል። እኔ የምችለውን ነገር ነው በመስራትም፣ ማልችለው ነገር ውስጥ አልገባም። ለውጥ ላመጣ በምችልበት ነገር ላይ ነው መስራት በመለወጥ የማይለወጡትን አምኖ በመቀበልና በመተው ሁሉን ነገር ለማምነው ፈጣሪ አስቀድሜ በመስጠትና መሪነቱን ለሱ በመስጠት የምንቀሳቀስ ሰው ነኝ። ከትላንት የተሻለ ራሴን በልጬዋለሁ ወይ ብዬ አስባለሁ። የሆነ ሰው በሆነ አጋጣሚ እኔን ቢያስብ መልካም ስሜት እንዲሰማው ፈልጋለሁ። የተሰጠኝን መክሊት አሟጥጬ ተጠቅሜ ሶስትም፣ አምስት፣ አስርም የተሰጠንን መክሊት እንድናተርፍበት ነው እንዳተርፍበት እፈልጋለሁ። በየትኛውም ሰበብ ከኔ ስንፍና የተነሳ ያንን እንድነፍግና እንድጸጸት አልፈልግም። በዚህ ሕይወት ውስጥ ነው የምኖሩ። ክቡራትና ክቡራን ተመልካቾቻችን ከቆይታችን ዘና ካለውም መድረኩንም የምሩንም ሕይወት በተመለከተ ከተዋናይነትህም ባሻገር አዘጋጅና ደራሲ ጭምር ሁለገቡ ከያኒ አለማየሁ ታደሰ ለነበረን ቆይታ ለጊዜ አመሰግናለሁ። ጊዜ ስጠለኝ። እኔም አመሰግናለሁ እግዚአብሔር አክብርልኝ። አድማጮች ከእውቁ ተዋናይ ካለማየሁ ታደሰ ጋር በቪዲዮ ምስል ጭምር ያደረግነውን ሙሉ ወጋችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። አጋፋሪን ሳየው ከርሜ አጋፋሪን መኖር በጀመርኩ ትናንት እሁድ ደግሞ እናንተ በእውነት ስለመኖር ወይም እየኖሩ ስላለመሞት ሞተውም ስለመኖር ያሉ ጉዳዮች እንዳስብ የሚያደርጉ ውይይት ከአለማየሁ ታደሰ ጋር ጨራርፋችሁ ሄዳችሁና ጉዳዩ የበለጠ በሀሳብ ያደረ። ለነገሩ ለወትሮም ስለመሞት አስቤ ሳይሆን ዝም ብሎ ኖሮ ስለመሞት ያለ አሻራ ስለመለየት የሚነሱ ጥያቄዎችን ማሰብ እወድ ነበር። አሁን ደግሞ ሞት የሚባለው ወዳጃችን ከምንጊዜውም የበለጠ ቅርብ ሁነት መሆኑ ግልጽ እየሆነልኝ መምጣቱ በእውነት ስለመኖር ያሳስበኝ ገብተዋል፣ በሚል ተንደርድራ ሰፋ ያለ ሀሳብ ያጋራችን ቤተኛችን ደራሲ ሰብለ ደምሴ ናት። ሞት የተባለ ወዳጃችን ማለቷ ግርም ብሎኛል። ሞት የምንፈራና የምናረቀውን ያህል ሩቅ አይደለም ልትለን ነው፣ አብሮን ነው የሚኖረው እያለች ነው። ጥሩ ነው፣ የደራሲ እይታም ነው። እንግዲህ ሰፋ ያለ ዝርዝር ያለውን ሙሉ አስተያየቷን በምናቀርብ ጊዜ እንረዳላት ይመስለኛል። ልክ ነው አሉላ እንዳለው ዘለግ ያለውን የሰብለን ወግና ሌሎች አድማጮቻችን ያደረሳችሁንን አስተያየት በመጪው የራዲዮ መጽሔት ይዘን እንመለሳለን። ክብራትና ክብራን፣ የራዲዮ መጽሔት ተከታታዮች፣ በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያላችሁን አስተያየት እንዲሁ በጽሁፍም ሆነ በድምፅ እንዳመቻችሁ ልታደርሱን ትችላላችሁ። ለምሽቱ ያለውን ታዲያ በዚሁ ማብቃታችን ነው። አሁን እንግዲህ እንደምታውቁት የቀረን ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሚሶስት ሰዓት እስከ አራት ሰዓት በ22፣ በ25ና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከሚሶስት ሰዓት ላይ በመድበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታየና አሉላ ከበደ በዚሁ ተሰናበትን። ሰላም፣ በደና ደሩ I'm Balcony, on the me too, on the the